የዓለም የጤና ድርጅት ሪፖርት በዓለም ላይ ከሶስት ሴቶች አንዷ የአካላዊና ጾታዊ ጥቃት ሰለባ እንደሆነች ይጠቁማል። በየአመቱም በጾታዊ ጥቃት ዙሪያ ለአስራ ስድስት ቀናት የሚቆይ ዘመቻ የተለያዩ ጾታ ተኮር እንቅስቃሴዎችን በሚያደርጉ ተቋማትና ቡድኖች በኩል ይካሄዳል። የአዲስ አበባ ዩኒቨርሲቲ የሎ ሙቭመንት እንቅስቃሴ አስተባባሪ መሀሌት ታደሰ ለዘንድሮ የአስራ ስድስት ቀናት የጸረ ጾታዊ ጥቃት ዘመቻ እንዲህ ታስረዳለች። ከተቋቋምን ጀምሮ እንደምናደርገው ዓለም አቀፍ ደረጃ የሚከበረውን የአስራ ስድስት ቀናት ዘመቻ አብረን እናከብራለን። አላማው ያው ጾታ መሰረት ያደረገ ጥቃት ይቁም በሚል ደመሆኑ እኛም አብረን የዓለም አቀፍ መሪ ቃሉን በመከተል እናከብራለን ማለት ነው። በዚህም አመት ልክ እንደ ሌሎቹ አመቶች ለማክበር አስበናል። ግን ያው ግቢ ውስጥ ያለው እንቅስቃሴ አነስተኛ ስለሆነና ሁሉም ተማሪዎች ዩኒቨርሲቲ ውስጥ ስለሌሉ ማህበራዊ ሚዲያ ላይ በእኛ በኩል የተለያዩ መልእክቶችን ለህብረተሰቡ እናጋራለን። ከዛ ባለፈ ብርቱካናማ አለም ነው የሚባለው በአስራ ስድስት ቀናት ዘመቻ ውስጥ ሁሉም ሰው ፕሮፋይሉን ብርቱካናማ በማድረግ እና ዘመቻውን በመቀላቀል አጋርነቱን መግለጽ ይችላል ማለት ነው። ከዛ ባለፈ ደግሞ ከሌሎች አጋሮቻችን ጋራ ዌቢናርና ሌላም ውይይቶችን ለማዘጋጀት የዘንድሮ የጸረ ፆታዊ ጥቃት የአስራ ስድስት ቀናት ዘመቻ ድጋፍ፣ ምላሽ፣ መከላከልና ማሰባሰብ የሚል መሪ ቃል ሲኖረው በተለይም በኮቪድ 19 ምክንያት ለጾታዊ ጥቃት ተጋላጭ የሆኑ ሴቶችን ታሳቢ ማድረጉን መሀሌት ታስረዳለች። ንደባቀፍ ወይም አለም አቀፍ አለመረጋጋቶች በሚመጡበት ጊዜ በቅርቡ ልክ በኮቪድ እንዳየ ነው ጾታን መሰረት ያደረጉ ጥቃት ቁጥሮች ይጨምራሉ እና እንደዚህ አይነት ነገሮች በሚፈጠሩበት ጊዜ የምናደርገው ድጋፍ የምንሰጠው ምላሽ እንዲሁም ደግሞ ችግሮች እንዳይፈጠሩ የምናደርገውን እንቅስቃሴዎች በአጠቃላይ ለማየት ነው እና እነሱን አቴንሽን ለመስጠት ነው በዋነኝነት ይህንን መሪ ቃል የተመረጠው ማለት ነው። የአዲስ አበባ ዩኒቨርሲቲ የስነ ጾታ ቡድን የሆነው የሎ ሙቭመንት ከዚህ ቀደም የተለያዩ ሙዚቃዊ ትዕይንቶችን፣ የፎቶግራፍ ኤግዚቢሽኖችን የሚያካሂድ የነበረ ሲሆን ዘንድሮ ግን በኮቪድ አስራ ዘጠኝ ምክንያት ሙሉ ለሙሉ እንቅስቃሴውን በድረገጽ ላይ ለማካሄድ መገደዱን ማህሌት ትገልጻለች። ከዚህም ጋር ተያይዞ በኮቪድ-19 ወረርሽኝ ወቅት የጨመረውን ፆታዊ ጥቃትን በመከላከሉ ረገድ እንቅስቃሴ ሲያደርጉ ለነበሩ ተቋማት እውቅናና ምስጋና ለመስጠትም መርሃ ግብሮችን እያዘጋጁ መሆኑን ማህላይ ታስረዳለች። በዋነኛነትም ልናደርግ ያሰብነው በእነዚህ ጉዳዮች ላይ ውይይትን መስጠት እናም ደግሞ ምላሽ ሲሰጡ የነበሩ ቀድመው ሲገኙ የነበሩ እና በኮቪድን በሆነ በሌሎች ችግሮች ጊዜ የሴቶችን ጥቃት ለመከላከል እና ጥቃት የደረሰባቸውን ሰዎች ደግሞ እርዳታ ለማድረግ ሲንቀሳቀሱ የነበሩ ተቋማትንም እውቅና ለመስጠት ነው። መሀሌት አክላም በዚህ ዘመቻ ላይ ብዙዎች መሳተፍ እንዳለባቸው በመጥቀስ መሪ ቃሉን መሰረት በማድረግም ጸረ ፆታዊ ጥቃት እንቅስቃሴዎች እንዲተገበሩ ጥሪ ታቀርባለች። አንደኛ ልክ እንደ መሪ ቃላችን ሁሉም ሰው በእንደዚህ አይነት ሁኔታዎች ላይ ሊፈጠሩ የሚችሉ ወይም ሊባባሱ የሚችሉ ጥቃቶችን ግንዛቤ በመውሰድ ለመከላከል እና ደግሞ ጥራት የደረሰባቸውን ሰዎች ደግሞ ድጋፍ ለመስጠት የበኩሉን እንዲያደርግ ላሳስብ ወዳለሁ። ከዛ ባለፈ ደግሞ ሁልጊዜ በየአመቱ እንደምንለው ማንም ሰው ጥቃት ላለመፈጸም፣ ሲፈጸሙ እምብሎ ላለማየት እና ለሚፈጠሩ ጥቃቶች ደግሞ ማስተባበያ ላለመስጠት የየበኩሉን ቃል እንዲገባ ለማሳሰብ ወዳለሁ። የ16 ቀናት ብርቱካናማ ዘመቻ ለቀጣይ አስር ቀናት የሚቀጥል ይሆናል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።